Voice of America. በኢትዮጵያ ተገቢውን የወር አበባ ንጽህና መጠበቂያ ወይም በተለምዶ አጠራሩ ሞዴስ በማጣት ምክንያት ትምህርታቸውን ያቋረጡ፣ በትምህርት ገበታቸው ላይ መገኘት ባለመቻላቸውም ለትዳር ወይም ለስደት የተዳረጉ ሴት ተማሪዎች በርካታ ናቸው። በዋጋ መናር ምክንያትም ሰባ ሁለት በመቶ የሚሆኑት በገጠሪቱ የኢትዮጵያ ክፍል የሚኖሩ ወጣት ሴቶች የንጽህና መጠበቂያ ሞዴሶችን እንደማያገኙ የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት የተሰኘ መንግስታዊ ያልሆነ ድርጅት ያጠናው ጥናት ያሳያል። የዚህ ዋጋ ንረት ዋና ምክንያቱ ደግሞ በምርቱ ላይ ተጭኖ የነበረው ከፍተኛ ቀረጥ መሆኑን ጀግኒት የተሰኘው የሰላም ንቅናቄ ጥምረት መስራች የሆነችው ማራኪ ተስፋዬ ትገልጻለች። ታክስ ይደረጋል። ታክሱ የሚደረገው ደግሞ ስልሳ ሰባት ፐርሰንት እስከ መቶ ሀያ ሶስት ፐርሰንት ነው። ታክስ ስለሚደረግ ነው ድርጅቶች፣ ቢዝነሶች ወደ ኢትዮጵያ ውስጥ ሀገር ውስጥ አስገብተው ወይንም ሀገር ውስጥ አምርተው ዲስትሪቢዩት በስነስርዓት ማድረግ ያልቻሉት፣ እንደወተት፣ እንደምናምን እንደ ምናምን በደንብ ዲስትሪቢሽን የለውም። ሶ እህቶቻችን ምን ይጠቀማሉ? ፎጣ፣ ኩበት። ከዛ ባሻገር ደግሞ አመድ። በቃ ቁስል ነው የሆነብን ነው የምልሽ። አመድ ላይ በየወሩ የሄደች አመድ ላይ ትቀመጣለች አንዲት ሴት። በዚህ ከፍተኛ ዋጋ ምክንያት በገጠሩ የኢትዮጵያ ክፍል ብቻ ሳይሆን በከተሞችም የሚኖሩ በርካታ ሴት ተማሪዎች የወር አበባቸው በሚመጣበት ወቅት በሚጠቀሟቸው ተገቢ ያልሆኑ ቁሳቁሶች ለተለያዩ የማህፀን በሽታዎች እንደሚጋለጡም ጭምር ማራኪ አስረዳለች። ለማይግሬሽን ተዳርጋ ሌላ ሀገር ሄዳ ብዙ ውጣ ውረድ አሳለፋ ችል ስትመለስ ሩት ኮዙ የቱጋ እንደሆነ ስናይ አብዛኛውን የወር አበባ ችግር ነው። እኛ ስለ ወር አበባ ማውራት ስንጀምር ኩበት እየተጠቀሙ የማህፀን ችግር ያለባቸው እንግዲህ እንደምታውቂው ሀገራችን ያን ያህል ሶፈስቲኬትድ የሆነ ሄልት ሲስተም የለንም። ይሄ ህመምሽ ይሄን መድኃኒት ውሰጂ ነው የምትባለው ስለዚህ በዚህ ጉዳይ እንዳታልም የሚያደርጓት ብለን ያሰብ የያዝነው የወር አበባ ጉዳይ ነው። አካባቢያችን ያሉ ሀገሮች እነ ዩጋንዳ፣ እንደ ታንዛኒያ፣ እነ ሩዋንዳ፣ እነ ኬንያ ለምንድን ነው ሪሙቭ ያደረጉት? ልጆቻቸው ወደኋላ እየቀሩ እንደሆነ እያዩ ታክሱን ሪሙቭ አድርገውታል። ኢትዮጵያ ለምንድነው ልጆቻችን ወደኋላ የምታስቀሩብን ብለን ዲማንድ ማድረግ ጀመሩ። በወር አበባ ምክንያት በርካታ የኢትዮጵያ ሴት ተማሪዎች ሊያገኙት የሚገባቸውን ትምህርት እንደሚያጡ የነገሩን ደግሞ የትምህርት ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ የሻረክ ነጋሽ ናቸው። አንዲት ልጃገረድ የወር አበባ ማየት ስትጀምር ለዛ ብቻ ሌላም ግንኙነት ደርሳለች ብሎ ስለሚታመን ትንኮሳት ታስተናግዳለች ከትምህርት ገበታቸው እንዲለዩ ትምህርታቸውንም እንዲያቋርጡ ተጽዕኖ እንደሚፈጥር የተለያዩ ጥናቶችም ያሳያሉ። ለምሳሌ በትምህርት ቤቶች ውስጥ ያሉ የውሃ እጥረት፣ የመጸዳጃ ቤቶች በአግባቡ አለመሰራት እና በአጠቃላይ ይሄ ተፈጥሯዊ በሆነ ትውልድ ልንቀጥል በምንችልበት ትልቅ ጸጋ ምክንያት ባለማወቅና ኢኮኖሚ ችግር ሳቢያ እነዚህ ልጆች ከትምህርት ገበታቸው ሲስተጓጎሉ ማየት በጣም ያማል። የወር አበባ ንጽህና መጠበቂያ ካለማግኘት ጋር ተያይዘው በሴቶች ላይ በሚደርሱት በርካታ ኢኮኖሚያዊ ማህበራዊና የስነ ልቦና ቀውሶች ምክንያት ጀግኔት ኢትዮጵያ ላለፉት ሁለት አመታት የሴቶችና ህጻናት ጉዳይ ሚኒስትርና የፕሬዝዳንት ጽህፈት ቤትን ጨምሮ ከበርካታ የመንግስት መስሪያ ቤቶች ጋር ሲሰራ ቆይቷል። በተለይ ግን ላለፉት ሶስት ወራት ማህበራዊ ሚዲያዎችን በመጠቀም የገንዘብ ሚኒስትር በንጽህና መጠበቂያ ምርቶች ላይ ያላግባብ ጥሎት የቆየውን ቀረጥ እንዲያነሳ ከፍተኛ እንቅስቃሴ ሲደረግ ቆይቶ በዚህ ሳምንት ውጤት ተገኝቷል። በዚህም መሰረት የገንዘብ ሚኒስቴር የሴቶች የወር አበባ መጠበቂያ እና የህጻናት ንጽህና መጠበቂያ ወይም ዳይፐር በሀገር ውስጥ የሚያመርቱ ፋብሪካዎች ከውጭ የሚያስገቡት ጥሬ ዕቃ ከታክስ ነጻ እንዲሆን ያደረገ ሲሆን ከውጭ በሚገቡት ላይ ደግሞ ቀድሞ የነበረው የታክስ ምጣኔ ወደ አስር በመቶ ዝቅ እንዲል አድርጓል። የቀረጥ ማሻሻያው ለመሰማታችን ማሳያ ነው የምትለው ማራኪ ማንኛውም ሴት በወር አበባ ምክንያት ወደ ኋላ እንዳትቀር የሚደረገው ትግል ግን ገና ይቀጥላል ትላለች። የተሰማን ይመስለናል፣ እናመሰግናለን። ነገር ግን ትግላችን ይቀጥላል። መቼ ነው አክቲቭ ቀኑ? ከዚህ ቀን በኋላ ሞዴስ ዋጋው ይሄ ነው እንዲባል እንፈልጋለን። በሁለተኛ ነገር ደግሞ ስታንዳርድ አሁን ኦል ኦፍ ሰደን ታክስ ፍሪ ነው ተብሎ ሰው ዝም ብሎ ያለ ምንም ስልጠና ለጠፍ ለጠፍ አድርጎ እንዲሸጥ አንፈልግም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ልጆቻችን ነው የሚጎዱት ገበያው ላይ የሚገባ በሞላ ደረጃውን የጠበቀ መሆን አለበት። ስለዚህ እዛም ላይ እንሰራለን። ከዛ ባሻገር ደግሞ በሂደት አስሩን ፐርሰንት እንዲነሳና ኮምፕሊትሊ መንግስት ከወር አበባ መቀበያ ላይ የሚያገኘውን በሞላ ገንዘብ ኮምፕሊትሊ ዜሮ እንዲያደርግልን እንሰራለን፣ እንቀጥላለን። የቀረጥ ማሻሻያው አንድ እርምጃ ወደፊት የሚወስድ መሆኑን የገለጹት ወይዘሮ የሻረግም የሴቶችን የትምህርት ተሳትፎ ለማሳደግ ወደፊት ቀረጥ ሙሉ ለሙሉ መነሳት እንደሚኖርበት አበክረው ይናገራሉ። የገንዘብ ሚኒስቴር የወሰደው እርምጃ እጅግ በጣም በጣም የሚያስመሰግን ነው። ለወደፊት ደግሞ ጨርሶ ነው ከቀረጥ ነጻ በሆነ መልኩ በሀገራችን አምራቾቹ ተበረታተው በብዛት እየተመረተ ሁሉም ሴቶች ልጆቻችን ሳይሸማቀቁ ትምህርታቸውን እንዲማሩ ስነ ልቡናቸው ተረጋግቶ የሚማሩበትን ሁኔታ የማመቻቸት ኃላፊነት አለበት። በአሁኑ ወቅት በኢትዮጵያ ስምንት የሴቶች የወር አበባ ንጽህና መጠበቂያ ወይም ሞዴስ አምራች ፋብሪካዎች እንዳሉ ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ጀግኒት ኢትዮጵያ እነዚህ ምርቶች ጥራታቸውን የጠበቁ እንዲሆኑ ከመስራት ጎን ለጎንም በመጸዳጃ ቤት አቅርቦት ዙሪያ ላይም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።